ከሰባት ዓመት በፊት የረቀቀው የአባይ ተፋሰስ የትብብር ማዕቀፍ አንቀጽ 14 ቢስር የአባይ ውሃን የአባል አገሮቹን የውሃ ደህንነት በጣም ሳይጎዱ መጠቀም እንዲችሉ ያሳስባል። በጊዜው በዚህ አንቀጽ ላይ ያልተስማሙት ግብፅና ሱዳን እንደነበሩ ማዕቀፉ ያሳያል። ግብፅም የውሃ ደህንነቷ እንድትጠብቅላት አሁን ያለውን የውሃ መጠን በማያውክና በውሃው ላይ ያላት መብት በምትጠብቅላት መልክ ይህ አንቀጽ እንዲተካ ሀሳብ አቅርባ እንደነበረም ይህ ህጋዊ ሰነድ ይጠቁማል። ይህን ቅድመ ሁኔታ ያስቀመጠችው ግብጽ እስካሁን ማዕቀፉን ሳትፈርም የቆየች ሲሆን ከወራቶች ወዲህ ጀምሮ ግን ስለ ውሃ መብቷን አስመልክቶ አንቀጹ እንዲሻሻል ዳግም ሀሳብ ማቅረቧ ለመረዳት ተችሏል። የውሃ መስኖና ኤሌክትሪክ ሚኒስትሩ ዶክተር ስለሺ በቀለም የአስር ወራት የስራ አፈጻጸም ሪፖርታቸውን ለህዝብ ተወካዮች ምክር ቤት ሲያቀርቡም ኢትዮጵያ ጥያቄውን እንደማትቀበል መናገራቸውን የአገር ውስጥ ዘገባዎች ያመለክታሉ። ግብጽ በሰነዱ ላይ ለመወያየት ፍላጎት ማሳየቷንና ስላቀረበችውን ጥያቄ በተመለከተ በሚኒስትሩ መስሪያ ቤት የህዝብ ግንኙነት ዳይሬክተር የሆኑት አቶ ብዙኔ ቶልቻ እንዲህ ስሉ ለዶቼ ቬሌ ተናግረዋል። ምናልባት ግብጾች እየጠየቁ ያሉት ያው ይሄ ኮኦፕሬቲቭ ፍሬምወርክ አግሪመንቱ ላይ ያው በአካር ግን ድጋሚ እንነጋገር አይነት ጥያቄ ነው የእነሱ ጥያቄ። ከዛ ባሻገርን የአስራ ዘጠኝ ሀያ ዘጠኝና የአስራ ዘጠኝ ሀምሳ ዘጠኝ ግብጽና ሱዳን የተከፋፈሉት የቅኝ ዘመን የውሃ አቆጣጠሩን ይከበርልን አይነት ጥያቄ ነው። ያ ደግሞ ያው በተፋሰሱ ሀገራት ተቀባይነት የሌለው ጉዳይ መሆኑን እንግዲህ በኤንቢአይ ጥላ ስር ከአስር ዓመት በላይ ድርድር የተካሄደበት ስለሆነ ያ ተቀባይነት የሌለው እንደሆነ እና ሲኤፍኤ ላይ ድጋሚ መወያየቱ ተቀባይነት የሌለው መሆኑን ነው ክቡር ሚኒስትሩ የገለጹት። በሃይድሮ ፖለቲክስ ማለትም በውሃ አጠቃቀም ዙሪያ ባለሙያ የሆኑት ዶክተር ያዕቆብ አርሳኖ የአባይ ተፋሰስ አገሮች በድርድሩ ላይ ለመስማማት የሄዱበት ረጅም ርቀት በቅርበት ሲከታተል እንደቆዩ እና የአንቀጹ መቀየር አስፈላጊም ተገቢም አይደለም ሲሉ ለዶ ችቤሌ ተናግሯል። ምክንያቱም ሲያብራሩ ተገቢ አይደለም። ይህንን እንዲለወጥ መቀየር መጠየቅም የለባትም። ይሄ ኔጎሽት የሆነ አርትክል ነው። ብዙ ሀገሮች የደገፉት አርትክል ነው። ስድስት ሀገሮች ፍርማቸውን ያኖሩበት አርትክል ነው። ሶስት ሀገሮች የሀገራቸው ሕግ አካል ያደረጉበት አርትክል ነው። ሌሎች ሀገሮች ራቲፊኬሽኑን አሁን ፕሮሰስ እያደረጉ ነው። እነሱም የሀገራቸው ሕግ አካል ያደረጉታል። ስለዚህ ግብፅን ለመቀበል ይህንን አርትክል ለመቀየር የሚፈልግ እና መቀየርም አለብኝ የሚል ሀገር ያለ አይመስለኝም ከፈራሚዎቹም ከራ ሰርቲፋይ ያደረጉት ሀገሮችን ስለዚህ ይሄ በእኛ በኢትዮጵያ በኩል ወይም ደግሞ ከአካደሚክ አስተሳሰብ ጥራሽ ጥያቄ የሚቀርብ ነገር አይደለም። ግብፅ ጥያቄውን ለመጠየቅ መብት አላት የሚሉት ዶክተር ያዕቆብ ግን ጥያቄው ፍታዊ አለመሆኑንም ተናግረዋል። በግብጽ በኩል እንደ ክርክል ሊቀርብ ይችላል። ነገር ግን ይሄ የሚያስገድ ነገር አይደለም። ቴክኒካልም የሚያስገድ አይደለም። ሌጋልም የሚያስገድ አይደለም። ይህን አርቲክል እንዲቀየር መጠየቅ ደግሞ በግብጽ በኩል ፌር አይደለም። የውሃን እኩል መብትነት የሚሽር ስለሆነ የሌሎችን ሀገሮች ተሰጥቷቸዋል አለኝታና በተመዛዘነ መንገድና በመተባበር እንጠቀም የሚለውን ሀሳብ ወደ ጎን የሚተወው እና የግብፅ ጥቅም ከሁሉም ሀገር ጥቅም በላይ ነው። ግብፅ ካሁን በፊት ሌሎች ሀገሮች ባላወቁት እና ባልተሳተፉት ስምምነቶች አረጋገጽ የምትለውን መብት በሌሎች ሀገሮች ላይ በውዴታ እንዲቀበሉ ለማድረግ የሚደረግ ህጫና ስለሆነ ሀገሮቹ ይህን እንዲቀበሉ የሚችሉትም አይመስለኝም። እንግዲህ ኢትዮጵያ በአባይ ላይ የምትገነባውን ግድብ የግብጽና የሱዳን የውሃ ደህንነት እንዳይጎዳ ቴክኒካዊ ጥናት ለሁለት ፈረንሳይ ኩባንያ መሰጠቱ ይታወሳል። አርቴሊያ እና ቢአርል የተሰኙት ኩባንያዎቹም ስራቸውን በየካቲት ወር 2009 ዓ ም መጀመራቸውን አቶ ቡዙኔ ይናገራሉ።